የቀድሞው የደቡብ ሱዳን ምክትል ፕሬዚዳንትና የአማጺያኑ መሪ ሪክ ማቻር የኢትዮጵያ መንግስት ከአገሩ እንዲወጡ ማድረጉ ተነግሮኛል ሲል የደቡብ ሱዳን መንግስት አስታወቀ። አማጺው ኤስፒኤልኤም አይ ኦ በበኩሉ ለአሜሪካ ድምፅ በሰጠው ቃል መሪው ማቻር በኢትዮጵያ በኩል አልፈው ወደ ሌላ በመጓዝ ላይ እንደነበሩና በኢትዮጵያ መንግስትም ከአገሩ እንዲወጡ በሚል የተነገረው የለም ሲል አስተባብሏል። ጄምስ ባቲ ከዋሽንግተን ያጠናቀረውን ዘገባ አሉላ ከበደ በዝርዝር ያቀርበዋል። የደቡብ ሱዳን መንግስት ቃል አቀባይ አቴኒ ዌክ አቴኒ ናቸው። ማቻር ወደዚያች ሀገር የመግባት ፍቃድ እንዲነፈጉ የኢትዮጵያን መንግስት አልጠየቅንም ሲሉ ያስተባበሉት የምናውቀው አንተ እንደሰማኸው ሁሉ አሉ አቴኒ። የዛሬው የአማጽያኑ መሪና የቀድሞ የደቡብ ሱዳን ምክትል ፕሬዚዳንት ሪክ ማቻር ኢትዮጵያ ውስጥ ወደሚገኘው ዋና ጽፈት ቤታቸው በማቅናት ላይ ሳሉ በኢትዮጵያ መንግስት ወደ ደቡብ አፍሪካ መላካቸውን ነው የተረዳ ነው። ሌሎች ሀገሮች ስለሚወስዱት እርምጃ ግን የምንነግራቸው የለም ነው ያሉት የለም እኛ ለአገሮች የምንነግረው ነገር የለም አገሮች ምን ማድረግ እንደሚገባቸው የምንነግርበት ምንም አይነት ስልጣን የለንም ሀገሮቹ በእርግጥ ማቻር በአገሪቱ ብጥብጥ ለመንቀስቀስ ብቻ የሚመለሱ መሆናቸውን ይረዳሉ። ስለዚህም አዲሱ የአገሪቱ አመራር የተደረሰውን ስምምነት ተግባራዊነት እያስፈጸመ መሆኑን ይነግሯቸዋል። ይህንን ነው የምንገምተው። ቃል አቀባዩ አክለውም እነኚህ ሀገሮች በእርግጥ እሳቸው የአንድ ግለሰብ ፍላጎት ካሉት ይልቅ ከደቡብ ሱዳን ህዝብ ጎን ቆማቸው አይቀርም ብለዋል። ትርማቻር ይቅር እንዲባሉ አንዳንድ ወገኖች ፕሬዚዳንት ሳልቫኪርን ጠይቀዋል ወይም መጠየቃቸው ይነገራል። ይህስ እርግጥ ነው ወይ? ሲል ጄምስ ባቲ ለሰነዘረላቸው ጥያቄ የተባለውን ጥያቄ አልቀረበም ሲሉ ያስተባበሉት ቃል አቀባዩ ዋናው ግን ብጥብጥን ማውገዝና ወደ ሰላም መምጣት ነው ባይ ናቸው። መጀመሪያ ነገር ስለ ማቻር ፕሬዝዳንት ሳልቫኪርን ያነጋገረ ሰው የለም። ፕሬዚዳንቱ ስለ ማቻር ያላቸው አቋም ግልጽ ነው። ማቻር ዓመፅን አውግዘው ወደ ደቡብ ሱዳን ቢመለሱ እንደ ዜጋ ምሕረት ያደርጉላቸዋል። ማቻር ዓመፅን ካላወገዙና ዓመፅ ማካሄዳቸውን ከቀጠሉ ፕሬዚዳንቱ አይምሯቸውም። በአገሪቱ የታየው ቀውስና ብጥብጥ በሙሉ በአማጽያኑ መሪ የተውጠነጠነው ሲሉም ቃል አቀባዩ የቀድሞው ምክትል ፕሬዚዳንት ወንጅለዋል።